የማክሮ ኢኮኖሚ ማሻሻያውን ተከትሎ መንግስት ለደሞዝ ማሻሻያ ከዘጠና ቢሊዮን ብር በላይ መመደቡን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ትናንት ሐሙስ ከባለድርሻ አካላት ጋር ባደረጉት ውይይት ላይ ባንኮች ከጥቁር ገበያ ጋር ያለውን የውጭ ምንዛሬ ማጥበብ እንዳለባቸውም አመልክተዋል። ይህን ተከትሎ ዛሬ አርብ በባንኮች የውጭ ምንዛሬ ተመላይ ካለፉት ቀናት የጎላ ጭማሪ ተስተውሏል። የባለሙያዎችን አስተያየት ያካተተው ኬኔዲ አባተ ተከታዩን ልኮልናል። በማክሮ ኢኮኖሚው ማሻሻያ ዙሪያ ከተለያዩ ባለድርሻ አካላት ጋር ትናንት ሐሙስ ሐምሌ 25 ቀን በጽህፈት ቤታቸው ባደረጉት ውይይት ላይ በርካታ የምጣኔ ሀብት ባለሙያዎች እንደሚሉት ማሻሻያው በዝቅተኛ ገቢ በሚተዳደሩ የህብረተሰብ ክፍሎች ላይ ጠንከር ያለ በትር ያሳርፍባቸዋል ያሉት ጠቅላይ ሚኒስትር አብይ አህመድ የበትሩን ብርታት ለመቀነስ መንግስት ይወስዳቸዋል ስላሏቸው እርምጃዎችም አብራርተዋል። በተጨማሪም ለመንግስት ሰራተኞች ይደረጋል ያሉትን የደሞዝ ጭማሪ ያስረዳል። ተገድደዋል። አንድ ሺ አምስት ብር ደሞዝ የሚበላ ሰራተኛ አለው መንግስት። አንድ ሺ አምስት ብር በአሁኑ ደሞዝ ማሻሻያ ከዘጠና ቢሊየን ብር በላይ ተጨማሪ ሀብት ጠይቆናል። ከዘጠና ቢሊየን ብር በላይ ምን አይነት አፕሮች ተከተል ታች ያለው አንድ ሺ አምስት ብር የሚበላ የመንግስት መንግስት ሰራተኛ ሶስት መቶ እጥፍ ደሞዙን ጨምርን ነው። ሶስት መቶ እጥፍ በኢትዮጵያ ታሪክ ታይቶ አይታወቅም። ላይ ያለውን እስከ ሀያ አምስት ሺህ በላይ ያለውን ለጊዜው ታገሰናል ነው የጨመርነው ታች ለሚጎዱት ይሄ ሪፎርም የጎዳቸው ሰዎች ላይ በርከት ያለ ሀብት ጨምረን ትንሽ ሻል ሻል ያለ ና ለተወሰነ ጊዜ የሚቋቋሙ ሰዎች ደግሞ አቆየን። ይበቃቸዋል ማለት አይደለም። እነሱም ቢሆኑ በንጽጽር ግን በጣም እያለቀሰ የሚያድረውን ሰራተኛ ማገዝ አለብን ነው። እና ተሿሚዎች ምናምኖች ብዙ ላይ ያገኙ ይችላሉ፣ ታች ግን አድርገናል። ማዳብሪያንና ነዳጅን በመሳሰሉ መሰረታዊ አቅርቦቶች ላይ መንግስት ድጎማ ማድረጉን እንደሚቀጥል የተናገሩት ጠቅላይ ሚኒስትሩ ድጎማ ከሚደረግባቸው ውጭ ያሉ የገቢ ምርቶች ከዚህ ቀደምም በጥቁር ገበያ ሂሳብ ተሰልተው ለግብይት እንደሚውሉ ተናግረዋል። በመሆኑም የውጭ ምንዛሬ በገበያ እንዲመራ መወሰኑን ተከትሎ የሚደረግ የዋጋ ጭማሬ ተቀባይነት ና እርምጃ እንደሚወሰድም አሳስበዋል። ጠቅላይ ሚኒስትር አብይ ምንም ስራ የለም ኢትዮጵያ ውስጥ። በኖርማል በዚህ በሀምሳ ብሩ የሚሰራ ስራ የለም። ነዳጅ ይገዛል መንግስት ማዳበሪያ ይገዛል። ከዚህ ውጭ ሁሉ ነገር ብላክ ማርኬት ነው። አሁን ምን ተአምር ተፈጥሮ ነው ከሀምሳ ሰባ ተገባ ተብሎ ዋጋ የሚጨምረው እሱን እነጋገራለን። ለምሳሌ ቡና የሚሸጥ ሰው ልክ አዋጅ ማታ ዜና ሰምቶ ጠዋት አስር ብር የሚጨምር ምንም ሪዝን የለውም መዝጋት ነው። እንደዚህ አይነቱን ጠንካራ በሆነ መንገድ ማስተካከል ይፈልጋል ክልሎች ሲሪየስሊ ፎሎ አድርጎ ይሄ ማለት ይሄ ለውጥ በፕራይቬት ሴክተሩ ላይ ምንም አይነት ቼንጅ አያመጣም ማለት አይደለም። ቼንጁ ስለሚታወቅ በተሰላ መንገድ የሚደረግ ለውጥ ችግር የለውም። ይሄ መዝረፍና መቀማት ግን አይፈቀድም። ለዛ የተዘጋጀ ግብረ ኃይል አለ። ከፍተኛ ቁጥጥር ይደረጋል፣ እርምጃም ይወሰዳል። ኦልረዲ ባለፉት ሁለት ሶስት አራት ዓመታት የኢትዮጵያ ገበያ ብላክ ማርኬት ሆኖ ስላበቃ ምንም አዲስ ነገር አያስፈልግም። እዛ ጥቂት ኤሪያስ አሉ፣ እነሱ ይደጎማሉ። ሲግኒፊካንት የሆነ ለውጥ ሲመጣ ሎ ኢንፎርስመንት ኤጀንሲስ የእርምት እርምጃ ይወስዳሉ። ኢትዮጵያ ካለችበት የሰላም እጦትና መሰል ጉዳዮች አንጻር ማሻሻያ ለማድረግ አሁን ወቅቱ አይደለም የሚል እምነት ያላቸው የአፍሪካ ንግድ ምክር ቤቶች ዋና አስተዳዳሪ የሆኑት የምጣኔ ሀብት ተንታኝ አቶ ክቡር ገና መንግስት፣ የኢኮኖሚ ማሻሻያው የሚያመጣውን ተጽዕኖ ለመቀነስ እወስዳለሁ ያለው እርምጃ ጠቃሚ መሆኑን ገልጸው፣ ሆኖም በጥንቃቄ መመራት እንዳለበት ይመክራሉ። በአጭር ጊዜ ውስጥ ከፍተኛ ችግር ይኖራል ብሎ መገመት ስላለበት እነዛን ችግሮች በተቻለ መጠን ለማቀዝቀዝ የተፈለገ እና የሚገባም እርምጃ ነው ብዬ ነው የምቀምጠው። ከዚህ በላይም መኬድ ይቻል መኬድ ያለበት ሁኔታ መፈጠር መቻል አለበት። ምክንያቱም ምንድን ነው ይሄ ገንዘብ መጥቶ ሁኔታውን ለመለወጥ እንዳልኩት፣ ብዙ መሰራት ያለባቸው ጊዜ የሚወስዱ እንደመሆናቸው መጠን እርሻ እናስፋፋ እንኳን ከተባለ እርሻው ራሱ የአምስት አመት፣ አመት ተኩል፣ ሁለት አመት የሚፈጅ ስለሆነ ገበያ ላይ ለመውጣት ማለት ነው። ተመስጦ በነዛ ሁለት አመት ውስጥ ሊደርሱ የሚችሉ ጉዳዮችን እስከ መጨረሻው ድረስ ሊያመጡ የሚችሉትንም ችግር አመዛዝኖ ነው፣ በዛ መልኩ ነው መታየት ያለበት። ድጎማ የሚያስፈልጋቸውን ዘርፎች መደጎም ከዓለም የገንዘብ ተቋማት ጋር ሰፊ ድርድር ተደርጎ ስምምነት የተደረሰበት መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የኢትዮጵያ ኢኮኖሚክስ አሶሲየሽን የምርምርና ፖሊሲ ትንተና ዲሬክተር ዶክተር ደግዬ ጎሹ ግን መንግስት የድጎማ እርምጃዎችን የመውሰድ አቅም የለውም ባይ ናቸው ሌሎችም የገንዘብ ተቋማት ይሄ ድጎማ ምና የሚለውን ነገር የትም አይደርስ ማቅሙ ስለሌለ የሚል ስለሰቡት እንጂ እነሱ ነፃ ገበያን የሚያቀነቅሩ ድጎማ ነ ያለን፣ ግን በሀገር ውስጥ የሚኖረውን ፐብሊክ ፕሬዥየር ወይም ዲፊቱን ለመቀን ኑሮ እንዲህ ቢሆን እንዳያ ቢሆን ቢወደድ የሚለውን ዲፌንድ ለማድረግ በስተቀር መንግስቲያን ማድረግ አይችልም፣ መደጎም አይችልም። በጣም ከባድ ስለሚሆን ማለት ነው። ስለዚህም ማንም ፈንድ አሎኬት አያደርግም። ለምን ማርኬት ቤዝ እንዲሆን ነው የተፈለገው። ኢኮኖሚና እርስ በርሱ የሚቃረን ይሄ የሚሆን አይደለም። የአቅማችንም ስለማይፈቅድ ማለት ነው። ዞሮ ዞሮ ግን መንግስት በጣም ብዙ ስራ ይጠብቀዋል። ውጤታማ ለማድረግ አትሊስት በመካከለኛ ጊዜና ና በረጃም ጊዜ ውጤታማ እንዲሆን ከዚህ ሳምንት ሰኞ ጀምሮ ተግባራዊ የሆነውን ገበያ መር የውጭ ምንዛሬ ተከትሎ ባንኮች የብርን የመግዛት አቅም ወዲያውኑ በ30 በመቶ ያህል ቢያዳክሙም ጠቅላይ ሚኒስትር አብይ በትናንቱ ማብራሪያቸው ባንኮች የወሰዱት እርምጃ በቂ እንዳልሆነ ተናግረዋል። ባንኮች ባንኮች ገበያ እያያችሁ ወስኑ ስላል ሰባት አርጉ ሀምሳ አርጉ ስልሳ አርጉ አንልም ግን ትክክለኛ እርምጃ አይመስለኝም። እኔ አሁን ሄዳችሁበት የዋጋ መጠን ዩኒፊኬሽን አያረጋግጥም። እኛ ያልነው ብላክ ማርኬትና በዋናው ገበያ መካከል ያለው ዲፍረንስ ሲግኒፊካንት መሆን የለበትም። ኢንሲግኒፊካንት እናድርገው ነው እንጂ ያልነው። እናንተ ሰባ ስትገቡ እነሱ መቶ ሰላሳ ከገቡማ ምን ለውጣል? በቂ አይደለም የተሰራው ስራ ብላክ ማርኬትን የሚቀንስ አፕሮች መከተል አለብን። የጠቅላይ ሚኒስትሩን አስተያየት ተከትሎ ባንኮች በውጭ ምንዛሬ ተመን ላይ በዛሬው ዕለት ካለፉት ቀናት ላቅ ያለ ጭማሪ አድርገዋል። አብዛኛዎቹ የግል ባንኮች ዛሬ የአንድ ዶላር መግዣ ዋጋን ከ90 ብር በላይ ሲተምኑ ንግድ ባንክ ደግሞ ትናንት ቀን ላይ 80 ብር የነበረውን ተመኑን ምሽት ላይ ከ83 ብር በላይ አድርሷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።